ና ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት።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 ጤና ይስጥልኝ፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ ስቱዲዮ 14 የአሜሪካን ሬዲዮ የአሜሪካን ድምጽ የሚተላለፍላችሁ የጋቢና ፕሮግራማችን ተጀምሯል። ዛሬ አርብ ነው። አርብ እንግዲህ ሙዚቃ የምናደምጥበት ቀን ነው። አሪፍ አሪፍ ሙዚቃዎች ተዘጋጅተዋል። ማስተናገዳችሁ ዲጄ ፋሱ ነኝ። እንግዲህ በዛሬው ፕሮግራሜ ላይ እንግዲህ አዳዲስ የወጡ ሙዚቃዎችን ይዤላችሁ ቀርብ ያለሁኝ አዳዲስና ደግሞ ወጣት ሙዚቀኞች በጣም ወጣት የሆኑ ሙዚቀኞች በጣም አሪፍ አሪፍ ሙዚቃ እያወጡ ነው። እንግዲህ ሰሞኑን እየሰማን ነው ዝናር ዜማ ይሰኛሉ። የመጀመሪያ መጋብዛችሁ የእኔ ሴት የተሰኘውን ዜማ ወደ እናንተ አደርሳለሁ። አስተያየቶች ካሏችሁ በቪኦኤ አምሃሪክ ፌስቡክ ፔጅ ላይ ገብታችሁ ላይቭ ስለሚታይ ዛሬ ያሳዩ። እንዲህ ነው ህይወት ግሩም ቀለመ፣ ሁሉም ለየቅል የዓለም ጣነ ምርጫ እንደ መልኩ ጸባይ አይነቱ ብዙ ነው ለካ የፍላጎቱ ሱሴት ማትጠገምነች እረ እንዴት እንዴት እንዴት ያለች ማትጠገምነች።

And ፋፍሱ አድማጮች የተመልሻለሁ። ያው እንዳደመጣችሁት፣ ቴንጋዴስ ፍራይዴ ዛሬ አርብ ነው። አሪፍ አሪፍ ሙዚቃዎችን እንሰማለን። ዲጄ ፋቱ ነኝ የማስተናግዳችሁ። ፕሮግራማችን ይቀጥላል። ወደሚቀጥለው ሙዚቃ ነው የምንሄደው። የሚቀጥለው ሙዚቃ ደግሞ አድምጠን እንመለሳለን። ዊሃ ትባላለች። ከቤክስ ና ጆርዳን ጋር ያቀነቀነችው አዲስ ሙዚቃ ነው። አዲስ አዲስ ሙዚቃ ነው፣ ትናንት የተለቀቀው አዳምጦት ፍቅር ይሰኛል። Jag ser en massa män i norra eller Men slå inte världen Jag för djur kan du tro Jag ler mig att smälta eller kasta tror Du är en liten människa, du är en liten ¡Con ya! Heart syndrome is real. No anesthetics, no pill, and it takes too long to heal. Guess you doesn't know how it feels. Friend zoning used to be your hobby, but your new man is like your new daddy. Riding solo deep down, you was lonely. Look at you now, preaching. Look at me, yeah, well. This is should know, this how it go. Your heart beats fast, your brain so slow. You sound very crazy, how to control. You cry like a baby and act like a pro. Mm -hmm. You don't find love, love finds you. You don't sign up, it signs you. You don't get to choose when, how or who. You will only know when it hits you. You won't know what hits you. You won't know what's with you. I'm your doctor and you was just diagnosed with love. Nah, nah, nah, nah, nah, nah, nah, nah, nah, nah, nah, ጆርደንና ቤክስ ደግሞ ዲጄ እና ሚዚክ ፕሮዲሰር ናቸው። ባለፈው እዚህ ጋቢና ቪ ላይ ጋብዣቸው ነበረ። እንግዲህ የሚሰሩት ሙዚቃ ነው። ባለፈው ደግሞ ከአቡሽ ዘለቀ ጋ የኦሮምኛ ሙዚቃ የሚትስ አድርገው አሰምቻቸዋሉ። በጣም ደስ ይላል ሙዚቃቸው። ኢዲኤም ይባላል። ይሄ እንደዚህ አይነት ሙዚቃ ስልት በዓለም ላይ በአሁኑ ሰዓት በጣም በጣም እየተወደደ ያለ ሙዚቃ ነው። እነ ቼን ስሞከርስ እንደነሱ አይነት ስታይል ነው ይሄ። በጣም ደስ ይላል። እና በጣም አሪፍ ሙዚቃ ነው ወድጄዋለሁ። እንግዲህ በማስከተል ወደ ኢትዮ ሂፕሆፕ እንሄዳለን። ኢትዮ ሂፕሆፕ ስንሄድ ደግሞ ቴዲዮ ነው የምናገኘው። ቴዲዮ ደግሞ በቅርቡ የለቀቀው አዲስ ሙዚቃ አለው፣ ኔንሽ የተሰኘ እሱን ሙዚቃ ጋብዛችኋለሁ። ዲጄ ፋቱ ነኝ ከጋቢና ቪኦኤ። የልጅነት ልምዴ ነበር የናይፈሬ ያይበገር ያአትንኩም ባየ ፋኖ ዘር ያገበሬ ያገራ አገር የእሱ ልጅነኝ የባለ ሀገር አብራደ ጓደኛዬ መጣውኝ አንቺን ብዬ የልጅነት ትዝታዬ

getting a shellish

ተሻቃጭዳ ምናርፍበት ተረሳቸው የምንዝናናበት ደጉ ዘመን የቦረቅንበት

Balemu ya nechovestiku, lo si wagu. What's up y'all I'm Beyonce? What's going on? It's your boy Drizzy Drake and you are now rocking with my homie. TJ back you on the one and two. One love, for of Christmas. mission. ጋቢና ቪኦኤ ነው ፕሮግራሙ፣ ማስተናግዳችሁ ዲጄ ፋቱ ነኝ። ቀጥታ ቀጥታ ከዚህ ከዋሽንግተን ዲሲ ነው ወደ እናንተ የሚመጣው ፕሮግራማችን። እንግዲህ ዛሬ አርባኖ ሙዚቃ ነው የምናስደምጣችሁ። ዛሬ ደግሞ ወጣቶቹ ነው ማስደምጣችሁ። ወጣት አሪፍ አሪፍ ሙዚቃ የሰሩ ሙዚቀኞችን ወደ እናንተ አደርሳለሁኝ። አስተያየቶቻችሁን በፌስቡክ ቪኦኤ ማሪክ ፔጃችን ላይ ጻፍ ጻፍ አድርጉልን። ጥያቄም ዘፈን ምርጫም ካላችሁ በማስቀጠል ምጋብዛችሁ ሳንቾና ጊልዶ ካሳ ናቸው በጣም With a journal of music on With Rassando, DJ Batsu. Ata be the weather I by heart to me and my class. <laughs> ሲዶ ካሳን ሙዚቃውን የሰራው ሳንቾ ይባላል። ሙዚቀኛው በጣም አሪፍ ሙዚቃ ነው። ቢቱ በጣም አሪፍ ነው። ዲጄ ፋቱ እኔ የማስተናግዳችሁ ጋቢና ቢ ወይ ነው የምታደምጡት። ሙዚቃ ነው የምናደምጠው ዛሬ። አሪፍ አሪፍ ሙዚቃ የወጣቶች ሙዚቃ በስራት ሱራፌል ነው። በማስከተል የማስደምጣችሁ በጣም የተወደደለት ሙዚቃ ነው። ሄድ መለስ ይሰኛል። ጃሉድን የሰጠው ብስራት ሱራፌል ደግሞ የአርቲስት ሱራፌል አበበ ልጅ ነው። እንግዲህ እንደዚህ እንደዚህ አድርገው አሪፍ ሙዚቃ ሰጥተውናል። ከጋቢና ቪኦኤ ወደ እናንተ እናደርሳለን። ወጣ ፍቅር ወደ ላይ ወጣ ወጣ በጣም ወጣ ፍቅር ሲያምር ወጣ በሚገርም ሁኔታ ወጣ በጣም ወጣ ፍቅር ሳያኒ ወጣን እንዳልኩት እስከ ዳር ከልብ ፈጣን ነው እውነተኛ ስሜት ነው ስለው ስናገረው ያልኩት ይሄንን ነው! አረንጓዴ ቢጫ ቀይ ለብሶ ለብሶ ደሶ አቤት አቤት በየቤቱ ተሶ ወጣ በጣም ወጣ ፍቅር ሳያ ፍቅር ሲያምር ወጣ በሚገርም ሁኔታ ሲያምር ወጣ፣ በጣም ወጣ ፍቅር ሲያምር ወጣ እኔ እንዳልኩት እስከዳ ሲያምር ከመዋደድ በላይ ነው በልባችን ውስጥ ያለው ስለው ስናገረው የው ያልኩት ይሄንን ተዘጋጅቶ ፍቅር ቀን i bet the pot of the country my poor oh. Hey, what's up? This is Justin Timberlake. Yeah, yeah, yeah, it's that little chico Pitbull, Mr. 305, and you are in the mix with <laughs> DJ <Fatsy. laughs> Ah, this time She, i a እንግዲህ የተከበራችሁ አድማጮቻችን በዚህ በምታደምጡት ሙዚቃ ነው የምንሰናበተው። እንግዲህ እሱ ባለው በቅርቡ የመጣ አዲስ ሙዚቀኛ ነው። ከዚህ በፊት ማሪ በሚል ሲንግሉ በጣም ተወዶ ነበረ። አሁን ደግሞ የምታደምጡት ሙሉ አልበም አውጥቶ የአልበሙ መጠሪያ የሆነውን ትርታይን ነበረ። እንግዲህ በዚህ ነው የምንጨርሰው። ሳስተናግዳችሁ የነበርኩት ዲጄ ፋቱ ነኝ። እንድታደምጡ የቆያችሁት ደግሞ የቪኦኤን ጋቢና ቪኦኤ የተሰኘው ፕሮግራማችን ነው። ከሰኞ እስከ አርብ አለ አርብ። አርብ ደግሞ አሪፍ አሪፍ ሙዚቃ የምናደምጥ ቀን ነው። አርብ ጠዴ የቀን ጠዴ ብለነዋል። እንግዲህ በጋ በስኳችሁ ሙዚቃዎች ዘናፈታ እንዳላችሁ ተስፋ አደርጋለሁ። ዲጄ ፋቱ ነኝ። ኢንስትግራም ላይ ዲጄ ፋቱ፣ ፌስቡክ ላይ፣ ትዊተር ላይ በየቦታው ዲጄ ፋቱ አለ። ፎሎ ብታደረጉኝ ደስ ይለኛል። እንግዲህ ስላደመጣችሁኝ አመሰግናለሁ። መልካም ቅዳሜና እሁድ እንዲሆንላችሁ በመኝ በመመኘት ፕሮግራሜን እጨርሳለሁ። እንግዲህ ያው ደህና ሁኑ። መልካም ጊዜ። ፋሲል ነበረ ያገዘኝ በፕሮዳክሽኑ፣ ቫስኮ ደግሞ ኢንጂነር ነበረ። መልካም ጊዜ ከጋቢና ቪኦኤ እንደማለዳ የወፍ ዜማ አለኔ አልጠግብም ድምፅሽን ብሰማ አዎ አዎ፣ አቧራውን ይሰክናል፣ ደረቅ ሳሩ ይለመልማል። ፈክርነሽ ማንበል I do she let